የኅሊና እስረኞች ይፈቱ! ይፈቱ! የፖለቲካ እስረኞች ይፈቱ! ዛሬ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ፊት ለፊት የኢትዮጵያ መንግሥትን የሚያወግዙና የሚደግፉ ተገኝተው ድምፃቸውን በየፊናቸው አሰምተዋል። የዶክተር አብይ አስተዳደር ሀገሪቱን እየመራበት ያለውን መንገድ ተችተው ንግግር ካደረጉት መካከል ራሱን የአዲስ አበባ ባላደራ ምክር ቤት እያለ የሚጠራው ስብስብ ምክትል ሰብሳቢ ሆነው በቅርቡ የተሾሙት ጋዜጠኛ ኤርሚያስ ለገሰ ይገኛሉ። በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በአገራችን ውስጥ እየሆነ ያለውን ስንመለከት በተለይም የህሊና እስረኞች መበራከት የመረጃ መታፈን፣ የጋዜጠኞችና የነጻ ፕሬስ ላይ የሚደርሰው ማስፈራሪያ በአዲስ አበባ ባላደራ ምክር ቤት ባልደራስና የተለያዩ የፖለቲካ ድርጅቶች ላይ እየደረሰ ያለው ወከባና ኢፍትሃዊ እርምጃ እየተበራከተ መሄድ የወደፊቱን ተስፋ የሚያጨልም ሆኗል። ከኢትዮጵያ ኤምባሲ ፊት ለፊት ኢንተርናሽናል ድራይቭ ተብሎ ከሚጠራው መንገድ ወዲህና ወዲያ ሆነው ድጋፋቸውና ተቃውሟቸውን የሚገልጹ ተሳታፊዎችን ለማነጋገር ሞክሬ ነበር። በመጀመሪያ መንግስት፣ በአሁኑ ሰዓት እየወሰደ ያለውን እርምጃ ተቃውሞ ከወጡ ወጣቶች መካከል እንጀምር። ስሜ ወንዶሰን ባላለሁ የመጣሁት ከቨርጂኒያ ነው። እዚህ የመጣሁበት ዋና ምክንያት በኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴ ትላንትና ስንቃወሙ ወደ ነበረው ወደ ዲክታተርሺፕነት እየተቀየረስ በመሆኑ ነው። አንደኛ። ሁለተኛ በኢትዮጵያ ውስጥ አለ የተባለውን ለውጥ እዚህ አካባቢ ያለው ኢትዮጵያም በኢትዮጵያ ውጭም የነበረው ኢትዮጵያ የብሄርተኛ ደግፎት የወጣበት ሁኔታ ነበር የነበረው። ያ ኃይል ግን አሁን ወደ ኋላ ተገብቶ ተጽእኖ ለሚያደርሱ የሚችሉ በብሔር የተደራጁ ድርጅቶች ኢትዮጵያ ውስጥ እጅ መጠምዘዝ እየቻሉ ነው። ኢትዮጵያ መንግስት። ጤና ይስጥልኝ። ስሜ ሄኖክ ይባላለሁ። ድሮ በፊት የኢህአዴግን ስንቃወም ወያኔ ሲቃወም ህዝቡ የተቃወመው የህጉ የቲፒኤልኤፍ ስርአትን የተቃወመው አሁን ብዙ ሰው የሚቃወመው የአብይን ስርአትና የሚያደረጉትን ፓሊሲያቸውን ነው እንጂ የሚቃወመው አብይን ማንም በዘሩ የሚቃወመው የለም። ይህንን የዘር ጨዋታ ሀያ ሰባት ዓመት ተጫውተን ምን ያህል ኢትዮጵያን እንደጎዳት ሁላችንም ኢትዮጵያውያኖች እናቃለን። ይሄ የዘር ነገር መቆም አለበት። አሁን በስልጣን ላይ ያለው አስተዳደር ሀገሪቱንም በጠቅላይ ሚኒስትርነት የሚያስተዳድሩት ዶክተር አብይ እንቅስቃሴዎችን ደግፈው የአጸፋ ሰልፍ ከወጡት መካከል በተመሳሳይ ሁለቱን ለማናገር ሞክሬያለሁ። እኔ ስሜ ብርሃኔ ቤካ ገለቶባላለው የዋሽንግተን ዲሲና አካባቢ ነዋሪ ነኝ ዶክተር አብይ የሚሰራውን ስራ ከሚደግፉትና ከሱ ጋር ከሚቆሙ ሰዎች አንዱ ሆኜ ነው እዚህ የተገኘሁት ማለት ነው በዚህ ሰዓት የህግ የበላይነት እንዲዘፍን በአብረን ቆመን የግርሻችንን መወጣት ሲገባን ለምን የህግ የበላይነት በተለይ በተለይ በአይናችን እያየ አስተዳዳሪዎቹ በተገደሉበት እናምባቸው በተገደሉበት እነ ጀነራል ሳረ በተገደሉበት ባየ ነው በቀበር ነው የህግ የበላይነት ለምን ይከበራል ብሎ ሰላማዊ ሰልፍ መውጣት የጭንቅላት በሽታ እንዳላቸው እኔ የምቆጥረው። አትሌት ፈይሳ ቱሴ ይባላሉ። የምኖረው ዋሽንግተን ነኝ። በድሮ ጊዜ እኛ ወደ ሀገራችን መመለስ ትትን ሀገር የምንኖረው በአሁኑ ሰዓት ማንኛውም ኢትዮጵያዊ ዜጋ የኢትዮጵያዊ ትውልድ የሆነ ወደ አገሩ መጥቶ መኖር ይችላል፣ አገሩ ላይም የፈለገው ነገር መስራት ይችላል ተብሎ ወደ አገር እየገባ ነው። ከዚህ በላይ ነጻነት፣ ምን አይነት ነጻነት ነው የሚፈለገው? ዶክተር አብይ ወደ ስልጣን ከመጡ ወዲህ በተቃውሞ ደረጃ በአሜሪካ የኢትዮጵያ ኤምባሲ ፊት ለፊት ሰልፍ ሲደረግ ይሄ የመጀመሪያው ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ።